የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈው ነው። የአማርኛ ፕሮግራም አሁን ጀመረ። ለከብቶቻቸው ገበያና ገዢ አጥተው የተቸገሩ መሆናቸውን በድርቅ የተመታው የቦረና አካባቢ አርሶ አደሮች ተናገሩ። በሙሉ ዘገባው በዕለቱ አብይ ርዕስ ይዘን እንቀርባለን። ረቡዕ የካቲት 29 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ ዛሬ የዓለም የሴቶች ቀን ማርች 8 በዓለም ዙሪያ በመከበር ላይ ነው። ከዕለቱ ጋር የተዛመዱ ከተለያዩ የኢትዮጵያ አካባቢዎች ና ከዚህ ከዋሽንግተን ዲሲ የተጠናቀሩ በርከት ያሉ ቅንብሮች ና ዘገባዎች ይዘናል የምሽቱ አስተናጋጃችሁ አሉላ ከበደ ነኝ የዕለቱ ዜና አቅራቢ እንግዲህ ወልዴ የቴክኒክ አቀናባሪያችን ኤልያስ አስማረ የስርጭት መሐንዲሱ ቤላንድራዴ ነው ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን የሰዓቱን የዓለም ዜና መልካም ምሽት ጤና ስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዳ ወልዴ ነኝ። የዓለም የሴቶች ቀን ዛሬ ተከብሮ ውሏል። የዚህ ዓመት አከባበርም በጾታ እኩልነት ላይ ያተኮረ ሆኗል። ከእንደ አውሮፓውያን አቆጣጠር 1911 ጀምሮ ላለፉት 112 ዓመታት ሲከበር የቆየው የዓለም የሴቶች ቀን በሴቶች መብት ትግልና በዓለም ዙሪያ ያሉ ሴቶች ያደረጉትን አስተዋጽኦ በማክበር ላይ ያተኩራል። የተባበሩት መንግስታት ድርጅት ለቀኑ የሰጠው ትኩረት ደግሞ በዲጂታል መስክ ወይም በኢንተርኔት ላይ የሴቶችንና የወጣት ልጃገረዶችን መብት ማስከበርና በቴክኖሎጂ መስክ ያለውን የአቅርቦት ክፍተት መሙላት እንደሆነ ታውቋል። በዋሽንግተን ዲሲ በዋይት ሀውስ ቤተ መንግሥት የላቀ አስተዋጽኦ ላደረጉና ከተለያዩ ሀገራት ለመጡ አስራ አንድ ሴቶች የሽልማት ሥነ ሥርዓት ከጥቂት ሰዓታት በኋላ እንደሚደረግ ይጠበቃል። በተጨማሪም አንድ ሽልማት በኢራን ላሉና የማሻ አሚኒም ግድያ ተቃውሞ ለመሩ ሴቶችና ወጣት ልጃገረዶች እንደሚበረከት ታውቋል። ከተሸላሚዎቹ አንዷ ኢትዮጵያዊቷ መዓዛ መሐመድ ስትሆን በጋዜጠኝነት ሥራዋ ፆታን መሠረት ባደረጉ ጥቃቶችና በቅርቡ በተካሄደው ጦርነት ወቅት በደረሰው የፆታ ጥቃት ላይ ትኩረት ባደረገው ሥራዋ ልትመረጥ መቻሏ ታውቋል። በሶማሌላንድ ያለውን ግጭት በመሸሽ አንድ መቶ ሺህ የሚሆኑ ሰዎች በድርቅ ወደ ተመታው የኢትዮጵያ ሶማሌ ክልል መግባታቸውን የተባበሩት መንግሥታት ድርጅትና ኢትዮጵያዊ የስደተኛ ድርጅቶች አስታውቀዋል። በኢትዮጵያ በደቡብ ምስራቅ ጠርዝ ላይ ከአዲስ አበባ 1300 ኪሎ ሜትር ላይ በምትገኘው ዶሎ ያሉ ባለስልጣናትን በመጥቀስ የገለጸው የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር 98 ሺ የሚሆኑ ሰዎች ባለፈው አንድ ወር ውስጥ ድንበር ተሻግረው መግባታቸውን አስታውቋል። የስደተኞችና የተመላሾች አገልግሎት የተሰኘው ኢትዮጵያዊ ድርጅት በበኩሉ ሰዎችን በመመዝገብ ላይ መሆኑንና የተጠቀሰውን ቁጥር ያህል ሰዎች ገብተዋል መባሉን እንደሚስማማ አስታውቋል። አካባቢው የመሠረተ ልማትና ማኅበራዊ አገልግሎቶች የሌሉትና በድርቅ የተመታ ቢሆንም ጦርነትን ሸሽተው የመጡትን ሰዎች ግን ተቀብሎ ማስተናገዱን ኃላፊው ተስፋውን ጎበዜ ለዜና ሰዎች ተናግረዋል። የረዴት ድርጅቶቹ ከመድረሳቸው በፊት የአካባቢው ሰው ተቀብሎ እንዳስተናገዳቸው ኃላፊው ጨምረው መናገራቸውን የኤኤፍፒ ዘገባ አመልክቷል። በየመን በኩል በሚገኘው የቀይ ባህር ዳርቻ አንድ ጀልባ ተገልብጦ ህጻናትን ጨምሮ 14 የሚሆኑ ሰዎች መሞታቸውን የአሶሲትድ ፕሬስ ዜና ወኪል ከካይሮ ዘግቧል። ከሁለት ደርዘን በላይ ሰዎችን አሳፍሮ የነበረው ጀርባ ሲገለበጥ 11 ሴቶችና ሦስት ሕጻናት ሲሞቱ ሌሎች 11 ሰዎችና አንድ ሌላ ሕፃን መትረፋቸውን ሆዲየዳ በተባለው ግዛት የሚገኝና በኢራን በሚደገፉት ሁቲ አማጽያን ስር የሚተዳደር የአሳ ምርት ባለሥልጣን ቢሮ አስታውቋል። ግለሰቦቹ ወደ ዘመድ ሰርግ በማምራት ላይ ሳሉ ነፋስና ወጀብ በመነሳቱ ጀልባቸው ሊገለበጥ መቻሉ ታውቋል። አስከሬኖችን እንዲፈልጉ ባለሥልጣናት የባህር ድንበር ጠባቂዎችን ወደ አካባቢው ልከዋል። ከዚህ በፊት እንዲህ አይነት አደጋ የሚገጥማቸው ከኢትዮጵያ ጅቡቲና ሶማሊያ በመነሳት ወደ አረብ አገራት ለመሻገር የሚሞክሩ ፍልሰተኞች ነበሩ። ላለፉት አስርት ዓመታት በእርስ በርስ ጦርነት ውስጥ የምትገኘው የመን በዓለም አስከፊው የሰብአዊ ቀውስ ያለባት አገር ስትሆን አገሪቱ የረሃብ ጠርዝ ላይ ትገኛለች ተብሏል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከሴት ተማሪዎች መመረዝ ጋር ግንኙነት አላቸው ያለቻቸውን በርካታ ሰዎች መያዟን ኢራን ዛሬ አስታውቃለች። ግለሰቦቹ በውጭ ከሚገኙ ተቃዋሚ ሚዲያዎችና በቅርብ ከተደረገው አመፅ ጋርም ግንኙነት አላቸው ሲል የኢራን የአገር ውስጥ ሚኒስቴር ከሷል። ካለፈው ህዳር ወር ጀምሮ ከአምስት ሺህ በላይ የሚሆኑ ሴት ተማሪዎች ተመርዘው መታመማቸውን የመንግስት መገናኛ ብዙሃንና ባለሥልጣናት ተናግረዋል። ምርዛው የተፈጸመው ትምህርትን በሚቃወሙ የሃይማኖት ቡድኖች ነው ሲሉ አንዳንድ ፖለቲከኞች ይወነጅላሉ። አደገኛ መርዞችን ቀምመዋል የተባሉ ግለሰቦችን መያዙን፣ ከእነዚህ ውስጥም የተማሪ ወላጆችን እንደሚጨምር የአገር ውስጥ ሚኒስቴር መስሪያ ቤቱ ትናንት አስታውቋል። ተማሪዎቹ ደስ የማይል ሽታ ትምህርት ቤት ውስጥ እንደሸተታቸውና ከዛም የትንፋሽ መቋረጥ፣ ማጥወልወል፣ ሽቅም ማለትና ማዞር እንዳጋጠማቸው አንዳንዶቹም በሆስፒታል ሕክምና እንደተሰጣቸው ተነግሯል። ሴት ተማሪዎችን መመረዝ ይቅርታ የማይደረግለት ተግባር መሆኑንና በሞት የሚያስቀጣም ተግባር ነው ሲሉ የአገሪቱ መንፈሳዊ መሪ አያቶላ ኾሜኒ ባለፈው ሰኞ ተናግረዋል። በግሪክ የህዝብ መጓጓዣ ሠራተኞች፣ ተማሪዎችና አስተማሪዎች ባለፈው ሳምንት የተከሰተውንና ለአምሳ ሰባት ሰዎች ህይወት መጥፋት ምክንያት የሆነውን የባቡር አደጋ በመቃወም በማዕከላዊ አቴንስ ሰልፍ አድርገዋል። መንግሥት ትኩረትና በጀት በመንፈጉና በቂ ሠራተኞች ባለመቅጠሩ የባቡር አገልግሎቱ እጅግ እንዲዳከም ሆኗል በሚል የሥራ ማቆም አድማ ተመጥቷል። የግሪክ ዕዳዋ መቆለልም እንደ ምክንያት ይጠቀሳል ሲል ሮይተርስ በዘገባው አመልክቷል። ባለፈው እሁድ በአቴንስ ከ10 ሺ በላይ ተቃዋሚዎች ሰልፍ ሲወጡ ዛሬም ሌሎች በአስር ሺዎች የሚቆጠሩ ሰዎች በአቴንስ እና ሌሎች ከተሞች ሰልፍ አድርገዋል። በመጪው ሐምሌ የሥልጣን ዘመኑ የሚያበቃው ወግ አጥባቂው የግሪክ መንግስት የባቡር መጓጓዣውን ችግር እንደሚፈታ ቃል ገብቷል። በመጨረሻም አድማጮች ሴቶችን በሕገ ወጥ መንገድ በማዘዋወርና በሴተኛ ዳርነት በማሰማራት በጣሊያን ፍርድ ቤት ጥፋተኛ የተባለችው ናይጄሪያዊ ለጣሊያን ተላልፋ መሰጠቷን የአገሪቱ ፖሊስ አስታውቋል። ዛሬ ከአቡጃ ናይጄሪያ ወደ ሮም የተወሰደችውና በሌለችበት በፍርድ ቤት ጥፋተኛ የተባለችው ጆይ ጄፍ የ13 ዓመት እስር ይጠብቃታል። የ48 ዓመቷ ጆይ በጣሊያን በጥብቅ ከሚፈለጉ ጥቂት ሴቶች አንዷ የነበረች ሲሆን በናይጄሪያ ከማፊያ ዋና ሰዎች አንዷለች ተብሏል። ላለፉት 13 ዓመታት በጣሊያን ፖሊስ ትፈለግ ነበር። ሴቶችን ወደ ጣሊያን፣ ስፔንና ኔዘርላንድ በማዘዋወርና በግዳጅ በሴተኛ አዳሪነት በማሰማራት ከፍተኛ ሚና ተጫውታለች ሲሉ መርማሪዎች ማስታወቃቸውን ሮይተርስ ዘግቧል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። መልካም ምሽት። አመሰግናለሁ እንግዲሁ፣ ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። ረቡዕ የካቲት 29 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ግብያውናት። የስቱዲዮ ምስልና ድምፆችን የሚያቀናብርልን ጆጊል ነው። ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ እዚህ ግድም እንደ ወትሮ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ አንበለ። ልጆቼ ስምንት ናቸው። አራቱ ይማራሉ። እነዚህ ልጆች የማስተዳድርበትም የለኝም፣ ማበላቸውም የለኝም መንግስት እንኳን እርዳታ ሰጠን አንድ ቀን ለአምስት ሰው በሌላው ቀን ደግሞ ለአራት ሰው ነው በፈረቃ ያገኘ ነው ነው የምንቀምሰው። በ2015 ዓ ም በወሰነው የ12ተኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርስቲ መግባት ችያለው። እኔ የተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለው? አሁን አለም አቀፍ የሴቶች ቀን በማስመልከት በርከት ያሉ ዝግጅቶቻችን ዛሬ በርሱና በቀኑ ላይ እያተኮሩ ናቸው። ከዚያ የተወሰደውን ድምፅ ነው የሰማችሁት። ቆየት ብሎም ይቀርባል በሁለተኛው አጋማሽ። አሁን በቀጥታ ወደ ዕለቱ አብይ ርዕስ እንለፍ። የዕለቱ አብይ ርዕስ የተቀናበረ ነው። የከብቶቻችን ዋጋ ወደቀ። የቦርና አርብቶ አደሮች ናቸው ይህን ያሉት። ይህን የተመለከተው ዘገባ እንደደረሰ እናቀርባለን። አሁን ወደ ሁለተኛው ርዕስ ስንሻገር ድርቅ የጎዳውን የሶማሌ ክልል ይመለከታል። በሶማሌ ክልል በቀጠለው ድርቅ ሳቢያ የእንስሳት ሞት መጨመሩን ክልሉ አስታውቋል። የበልግ ዝናብ በአንዳንድ አካባቢዎች ቢዘንብም ለአራተኛ ዓመት የቀጠለው ድርቅ ሁኔታ ግን ባለመቀረፉ በተለይ በሶስት ዞኖች እንስሳት እየሞቱ መሆናቸውም ጨምሮ ተገልጧል። ከድርቁ ከበረታባቸው ዞኖች አንዱ በሆነው ዳዋ ዞን ብቻ ከ1 ሺህ በላይ ሰዎች መፈናቀላቸው፣ ከ300 ሺህ በላይ የቁም እንስሳት መሞታቸውንም ክልሉ ጨምሮ ገልጸዋል። የዳዋ ዞን ነዋሪዎች ከችግሩ ስፋት አንጻር በቂ ድጋፍ እየተደረገላቸው እንዳልሆነ ነው የተናገሩት። የሚችሉትን ድጋፍ እያደረጉ መሆኑን የገለጹት የሶማሌ ክልል አቅም ያላቸው ሁሉ ድጋፍ እንዲያደርጉ ሲሉም ጥሪ አቅርበዋል። አዲስ ቸኮል ነው የተከታተለው። በሶማሌ ክልል ዳዋ ዞን የሚገኙ አርብቶ አደሮች የቁም እንስሳት በድርቅ የተነሳ እያለቁ መሆናቸውን የገለጹልን የዞኑ ነዋሪ አቶ አሊ አልዩዋድ ናቸው። በዚህ ምክንያት አርብቶ አደሮች ከመኖሪያ አካባቢያቸው እየተፈናቀሉ ከተማ በመግባት ላይ መሆናቸውን ተናግረዋል። መጀመሪያ የሚኖርበት እርሻ ስለሌለ በእንትን ነውእንስሳትል ያሎች አዎ፣ ያንንን ሁሉም ሞቶ ማለት ከአሁን ሰው የኖር የጀምረው ያን ነገር ነው። ያንን ነገር ሁሉም ሲሞት ሰው ሚን ያደርጋል? አካል ከአቀማጠ ምንም ስለያልያዜ ወደ ከተማ ይሻሻና፣ ትልቁ ችግር ነው። ሁሉንም እንስሳት ሞቷል። የአርብቶ አደሮች እንደ ካብ፣ እንደ ግመል፣ እንደ ፍየል ሁሉንም ያለቁ ያለቁ ያለቁ መጨረሻ ላይ አሁን የመጨረሻ ደረጃ ደርሶ ሁሉንም ሰው ጫካ የነበሩት ሰው ወደ ከተማ ሄደዋል። ከተማ ራሱ ድሮ ከነሱ እኮ ነው ስጋ እና ወተት ምናምን ምጠብቆት እና ያን ነገር አሁን ጠፍቶ ራሱ ከተማ ራሱ ከተማ ድጋፍ ከነሱ ነው የሚያገኙት አራተኛ ዓመቱን በያዘው ድርቅ አብዛኛው የሶማሌ ክልል ነዋሪ ተጎጂ መሆኑን የገለጹት የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ዳዋ፣ ሊበን እና አፍዴር ዞኖች በተለየ ሁኔታ ተጎጂ መሆናቸውን ተናግረዋል። ዋነኛ ተጎጂ የሆነው ግን ዳዋዞ መሆኑን አስታውቀዋል። እስካሁን የድርቁ ሽፋን ከጃንዋሪ ጀምሮ ያው ዴር አሴስሜንት በጆይንት ቲም አለም አቀፍ እርዳታ ድርጅቶች እንደዚሁም በክልል የሚሰራ አሴስሜንት አለ። በአሴስሜንቱ መሰረት መላው የሶማሌ ክልል በዝናብ ጥረት ምክንያት እንስሳቶች ሊሞቱ እንደሚችልሚቶች ነበሩ። የእንስሳት ሞት የጀመረው ሶስቱ ዞኖች ነው። አሁን ዳዋ፣ አፍዴር እና ሊባን ዳዋ ብዙ እንስሳቶች እየረገፉ ይገኛሉ። ከሶስት መቶ ሰላሳ ሺህ በላይ የተለያዩ እንስሳቶች ሞተዋል። በዳዋ ዞን እንደዚሁም በአፍዴርም በሊባንም አሁን ፍየሎች ከብቶች እየሞቱ ይገኛሉ። ከእንስሳት ሞት ባሻገር በርካቶችም እየተፈናቀሉ መሆናቸውን አቶ አብዱቃድር ጨምረው ገልጸዋል። ተፈናቃዮች አሉ። በዳዋ ዞን ዘጠና ሁለት አካባቢ መጠለያ ጣቢያዎች አዘጋጅተናል። ከመቶ ሺህ በላይ ሕዝቦች ተፈናቅሏል። በዚህ ድርቅ በዳዋ ነው ሕዝቦች መፈናቀል የጀመሩት። የዳዋ ዞን ነዋሪው አቶ ዋደን በድርቆ የተነሳ የተጎዱ ነዋሪዎች አስፈላጊው ድጋፍ እንደማያገኙ ተናግረዋል። ይህ ድርቅ አሁን ያለባት አሁን እዚች ጋር ይሄ ዳዋ ዞን የሚባለው ኦሮሚያ ክልል የቦረና ዞን አዋስ ናቸው ማለት፣ የቦረና ዞን ላይ የተከሰፈ ማለት ድርቁ እና ይሄ ድርቅ አንድ ናቸው ማለት ህዝቡ ከአንድ ላይ የሚኖሩ በሶማሌ ክልል እና በኦሮሚያ ክልል መሀል ላይ። በጣም ድርቁ አሁን ያለበት እዚህ ዳዋ ዞን እና ቦረና ዞን ነው። የቦረና ዞን በኩል በጣም አሁን መንግሥት በጣም ድጋፍ ነገር ሰው በጣም አድርጎ ነበረ የዚህ በኩል ድጋፍ ሰው ምንም ድጋፍ አላገኘው ከዛ የጫካ ያለው ሰው ራሱ ወደ ወደ ትናንሾች ቀበሌዎች ወደ ከተማዎች መግባት ከጀመረ ራሱ ወደ ሶስት ወር ሆኗል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዶ ቃድር ረሺድ በቂ ባይሆንም ክልላቸው የሚችለውን ድጋፍ እያደረገ ነው ይላሉ። መጀመሪያም በቅድመ ዝግጅት ሁኔታ ውሃ ቅጂ በወረዳዎች አቅም እንዲዘጋጅ ነው በጀት ያዘጋጀ ነው በወረዳዎች ውሃ ቅጂው እየተካሄደ ነው። እንደዚሁም ኤንጂኦች መልስ የሚሰጡ በውሃ ቅጂ አሉ አውዳ፣ አስዴፖ የሚባሉ አክትድ። እንደዚሁም እንስሳት መኖ ካለን አነስተኛ ክምችት አንፃር ትንሽ እያከማቸን በሸቤሌ ወንዚ አካባቢ እያዘጋጀ ነው መኖ ነበር ሶስት ዞኖች ብቻ ነው አሁን ሽፋን መስጠት እየቻለ ነው ሙሉ ለሙሉ ሳይሆን እያለን በአቅማችን መሰረት ያለንን ዳዋ አፍዴር እና ሊባን ዞን ነው እንስሳት ነውcl ያከፋፈል ነው። የዳዋ ዞን ነዋሪው አቶ አሊ አልዩ የክልሉ መንግስት የሚያቀርበው ውሃ የእንስሳትን ቀርቶ የሰዎችን ፍላጎት እንኳ በበቂ ሁኔታ እንደማያሟላ ይናገራሉ። ክፍተት መኖሩን ያልካሉት አቶ አብዱቃድር ረሺድ፣ ሆኖም በዘንድሮ ድርቅ ክልሉ አስቀድሞ ዝግጅት ማድረጉን ይናገራሉ። ከዓለም አቀፍና ሀገር በቀል የረደድ ድርጅቶች ጋር በመነጋገርም ለድርቁ ምላሽ በሚሰጥበት ሁኔታ ላይ የሰሩ መሆናቸውን የገለጹት አቶ አብዶ ቃድር ካለው የአቅም ክፍተት አንጻር ግን አቅም ያለ ሁሉ ድጋፍ እንዲያደርግ ጥሪ አቅርበዋል። ምንድነው ያው ሶማሌ ክልል ቆላማ አካባቢ ነው። እንደሚታወቀው ሶማሌ ክልል ሎውላንድ ከመሆኑ አንጻር ብዙ ጊዜ ለድርቅ ተጠቂ ክልል ነው። የኢትዮጵያ ማህበረሰብ ከዚህ በፊትም ርብርብ አድርጎ ህዝብ አድኗል። አሁንም በተመሳሳይ ባለሀብቱም፣ ነጋዴውም ዲያስፖራውም ማህበረሰብ ርብርብ አድርጎ የሶማሌን ማህበረሰብ ድርቅ እንዲያድኑ ጥሪያችን እናስተላልፋለን። ባለፈው ዓመት በሶማሌ ክልል ባሉ አስራ አንዱም ዞኖች በተለያየ ደረጃ የሚገለጽ ድርቅ ተከስቶ በሚሊዮን የሚቆጠሩ እንስሳት ሞተዋል። በዘንድሮ የበልግ ወቅትም ግማሽ የሚሆኑ የሶማሌ ክልል መደበኛ ዝናብ እንደሚያገኝ የሚጠበቅ ቢሆንም ነዋሪው ግን ድርቁ ካደረሰበት ጉዳት አላገገምም። በአሁኑ ሰዓት በክልሉ ሶስት ነጥብ ስምንት ሚሊዮን ዜጎች አስቸኳይ ድጋፍ የሚፈልጉ ሲሆን ሁለት ነጥብ ስምንት ሚሊዮን የሚሆኑት ብቻ ድጋፍ እያገኙ መሆኑን ከክልሉ መንግስት ያገኘነው መረጃ ያመለክታል። ዘንድሮም በከፋ ሁኔታ ድርቅ የተከሰተባቸው ሶስቱ የሶማሌ ክልል ዞኖች አስፈላጊው ድጋፍ በአፋጣኝ ካላገኙ የከፋ ጉዳት ሊደርስባቸው ይችላል የሚለው የዳዋ ዞን ነዋሪው አቶ አሊ ስጋት ነው። ለአሜሪካ ድምጽ ሬዲዮ አዲስ ጀኮል ከድሬዳዋ። አመሰግናለሁ አዲስ። ክቡራትና ክቡራን አድማጮች በተከታዩ ርዕስ ደግሞ ከድሬዳዋ ወደ አዲስ አበባ ነው የምናቀናው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጉዳይ ከታሰሩ ሰዎች መካከል እስካሁን ፍርድ ቤት ያልቀረቡና በስር ላይ የሚገኙ መኖራቸውን ጠበቆቻቸው ገለጡ። ከፍርድ ቤት የዋስትና ውሳኔ ውጪ በስር ላይ የቆዩት ፓስተር ቢንያም ሽታይ ደግሞ ትላንት ምሽት ላይ መፈታታቸውን የቤተ ክርስቲያኗ በጎ ፈቃደኞች የሕግ ቡድን ጠበቃና የሕግ አማካሪው አቶ ብሩክ ደረጀ ተናግረዋል። በሌላ ዜና በአድዋ ክብረ በዓል አከባበር ወቅት ከተያዙ ግለሰቦች መካከል የመገናኛ ብዙሃን ባለሙያው አቶ አቤል ገብረ ኪዳን ሕግን በተጻረረ መልኩ በቁጥጥር ስር ከዋለ በኋላ ከሳምንታት በኋላ ፍርድ ቤት መቅረቡን ጠበቃው አቶ አንዱ አለም ቡኬቶ ገልጠዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም ከአድዋ ክብረ በዓል ጋር በተያያዘ በቁጥጥር ስር ውለው ከነበሩ ሰዎችን የተመለከተ ይህን አስመልክቶ የሚገኙትን ዝርዝሮች በሙሉ በቅርቡ ይፋ እንደሚያደርግ የኢትዮጵያ ሰብአዊ መብት ኮሚሽን አመልክቷል። ኬኔዲ አባተ ነው ያሰናዳው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉዳይ ጋር በተያያዘ በእስር ላይ ከሚገኙ ሰዎች መካከል እስካሁን ያልተፈቱ መኖራቸውን ጉዳዩን በመከታተል ላይ የሚገኘው የቤተ ክርስቲያኗ በጎ ፈቃደኞች የሕግ ቡድን አባል የሆኑት ጠበቃና የሕግ አማካሪ ብሩክ ደረጀ ለአሜሪካ ድምፅ ተናግረዋል። በተለይ በኦሮሚያ ክልል በእስር ላይ ከሚገኙት መካከል እስካሁን ለፍርድ ያልቀረቡም አሉ ያሉት ጠበቃው እስረኞችን ለማስፈታት የቤተ ክርስቲያኗ አባቶች ከሚመለከታቸው አካላት ጋር በመወያየት ጠበቆች ደግሞ በህግ አግባብ እየሰሩ እንደሚገኙም ገልጸዋል። አሁን ብዙዎቹ እየተለቀቁ ነው። ወደ አሁን አዋሽ አርባም ወደ ሶስት መቶ የሚጠጉ ዝም ብለው የተያዙ ተለቀቁ አሉ። ነገር ግን ቀራል አዋሽ አርባም ያሉ ልጆች አሉ። አርሲ ነገር ላይ ወደ አስራ አንድ ልጆች እንዳሉ አውቃለሁ። በየጊዜው ይደርሰናል፣ ጥቆማ እና ሪፖርቶች ከተለያዩ ቦታዎች ከዚህ ከአዲስ አበባ ዙሪያ ካሉ የኦሮሚያ ዞኖችም አዋሽ አርባም እንደዚሁ እና እሱን በተመለከተ እንግዲህ በሁለት በኩል አንድም ከቅዱስ ሲኖዶስ አባላት ብፁዓን አባቶች ከክልሉ አመራሮችን አስተዳደር ጋ ንግግሮችን እያደረጉ ነው ያሉት። በእርግጥ በውይይታቸው መሰረት ብዙዎቹ ነገሮች እየሄዱ አይደለም። ፍርድ ቤትም ያልቀረቡ አሉ፣ በርካታ የሚባሉ ወጣቶች አሉ። ግን አሁንም በቀጣይ እነዚህ ብፁዓን አባቶች ከክልሉ ባለስልጣናት በሚያደርጓቸው ውይይቶች ይፈታሉ ብለን ነው የምንጠብቀው። የህግ ባለሙያዎችንም አዋቀናል። ኦሮሚያ አካባቢ ያሉ ጉዳዮችን የፍርድ ቤት ጉዳዮችን የሚከታተሉ የህግ ባለሙያዎችን፣ ጠበቆችን አዋቅረናል። እንግዲህ እሱን በህግም በውይይትም እየሄድንበት ነው ያለ ነው። በሌላ በኩል ከቤተ ክርስቲያኗ ጉዳይ ጋር በተያያዘ ሁከትና ብጥብጥ በመፍጠር ወንጀል በፖሊስ ተጠርጥረው ከየካቲት 3 ጀምሮ በእስር ላይ የነበሩት ፓስተር ቢንያም ሽታዬ ትናንት ምሽት ላይ መለቀቃቸውን ከጠበቆቻቸው መካከል አንዱ የሆኑት አቶ ብሩክ ደረጀ ተናግረዋል። የካቲት 17 የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ጊዜ ቀጠሮ ችሎት የ5000 ብር ዋስትና አስይዘው እንዲወጡ ከፈቀደላቸው በኋላ ፖሊስ ያቀረበውን ይግባኝ ውድቅ በማድረግ የፌዴራሉ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤትም ዋስትናውን ቢያጸኑም በተመሳሳይ ክስ በአዲስ አበባ ከተማ ፍርድ ቤት ንፋስ ስልክ ላፍቶ ክፍለ ከተማም ቀርበው በዋስትና እንዲወጡ ተበይኖ ነበር ያሉት ጠበቃው፣ በልደታ ክፍለ ከተማ ፍርድ ቤትም ቀርበው መሰል ውሳኔ እንደተሰጠ አብራርተዋል። ትላንትና ልደታ ክፍለ ከተማ ፖሊስ ተላልፎ ልደታ ደግሞ አዲስ ምርመራ ነው የጀመር ነው አሉ። የመጀመሪያ ፍርድ ቤት በሶስት ሺህ ብር ዋስ እንዲወጣ ለሶስተኛ ጊዜ ማለት ሶስተኛ ዋስ እንዲወጣ ተባለ። ከዛ ከፍተኛ ፍርድ ቤት ቀረብን። ከሰዓት ይግባኝ እንጠይቃለን አሉ ከፍተኛ ፍርድ ቤት ተከራከርን። የስር ፍርድ ቤት ውሳኔ ዝናብ ዋስትና ይወጣሉ። ሰበር መዝገብ አስከፍተው ማታ አስራ አንድ ተኩል ድረስ እዛው ነበር። ይግባኝ ሰሚ ከተማ ይግባኝ ሰሚ እዚህ ሜክሲኮ እስከ አስራ አንድ ተኩል ጠብቀን በቃ ያው መዝገቡ ተከፍቷል። የሰበር ነገ ጠዋት ሰበር እንቀርባለን በሚል ተለያይተን ይህን አድርጌ ወደ ቤት እየተመለስኩ ነው። ድንገት ተደውሎ መፈጫውን ይዛችሁ ነው ተባለ። ከዛ ተመለስን ማታ ላይ አስራ ሁለት ተኩል አካባቢ ከእስር ሊፈታ ችሏል። እንዴት ማናዘዘ፣ እንዴት ሆነ የሚለውን ምንም ነገር አላውቅም። ምክንያቱም እኔ እስከማውቀው ድረስ በሕግ መፈታት የነበረበት ይህ ሰው ግባ አስራ ሰባት ነው። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ዛሬ ጠዋት አራት ሰዓት ላይ ፍርድ ቤት ቀርበው ፓስተር ቢኒያም እስካሁን ለምን እንዳልተፈቱ ያስረዱ ብሎ ትዕዛዝ ሰጥቶ እንደነበረም ጠበቃ ብሩክ አስረድተዋል። በሌላ ዜና ከአድዋ ክብረ በዓል ጋር በተያያዘ በቁጥጥር ስር ከዋሉ ግለሰቦች መካከል የሆነው የሚዲያ ባለሙያ አቤል ገብረ ኪዳን በቁጥጥር ስር ከዋለ ከሳምንት በኋላ ሰኞ ዕለት ፍርድ ቤት ቀርቦ ለነገ መቀጠሩን ጠበቃው አቶ አንዷለም ቡኬቶ ገልጸዋል። እነሱ የገጠሩ መጠየቂያ ላይ እንደጠቀሱት ከሆነ አቤል ገብረ ኪዳን ወጣቶችን አዲስ አበባ ውስጥ በማደራጀት አድዋ በዓል ሚካቲያስ ውስጥ ይከበር የነበረው የአድዋ በዓል እንዳይከበር ከውጭ ኃይሎች ጋር በመተባበር ከውጭ ሀገርም ገንዘብ በመቀበል ጭምር ሳተራጅ ደሰንበታል። ምስክሮች ጋር አልተቀበልንም። ምርመራው ገና መጀመሩ ነው። ቢያንስ ቢያንስ ሀያ አስራ አራት ቀን ምስት አለበት የሚል

የሚያስመሳ የሚለውን እንዲያውስ በሚል ያቀረብ ነው እና ያን መርምረው በፖሊስ እንደገና ሲሰቶ፣ ፖሊስ ደግሞ እንደሚያለው አሁን ፕሪንት አድርጎ የመጡት እራሳችሁ ናቸው። እኛ ደግሞ የአቤላ በሚል ወይም ኤቢቤላ በሚል የታወቀውን አካውንቱ በተመለከተ ምን እንዳደረገ ለማወቅ ምንችለው የብሔራዊ መረጃና ደህንነት ኮሚሽን ምን እንዳደረገ ሲጣራ ነው። ከዛ መረጃ ስናገኝ ምስ ይህን ለማድረግ አስራረቅ ሚሰር በማለት ጠይቀዋል ማለት ነው። ከዛ እኛ ይህን በተመለከተ ክርክር አቅርበናል። ፍርድ ቤቱ ጋር ያቀረብናቸውን ክርክሮች አብዛኞቹን ተቀብሏል። ሶስት ቀን ብቻ ረጥቻቸዋለሁ የሚል ቀጥሯቸዋል። እሱንም ነገ አራት ሰዓት ተኩል ውጤቱ እንጠብቃለን ማለት ነው። ምንም እንኳን አንድ ተጠርጣሪ በ48 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለበት ሕገ መንግሥቱ ቢደነግግም አቤል ከሕግ ውጭ ቢያንስ ለአምስት ቀናት ፍርድ ቤት ሳይቀርብ መቆየቱንም ለችሎቱ ማስረዳታቸውን የገለጹት ጠበቃና የህግ አማካሪ አንዱ አለም ፖሊስ በሰጠው ምላሽ እኛ ጋር የቀረበው ከአምስት ቀን በኋላ የካቲት 25 ነው ማለቱን ተናግረዋል። የሄኖክ ወንድም አቶ ወሰናየው ገብረ ኪዳን በሰጡን አስተያየት ወንድማቸው መቼ እንደተያዘና በምን አይነት ሁኔታ እንደቆየ ተናግረዋል። የካቲት ሀያ አንድ ቀን ሁለት ሺህ አስራ አምስት ዓመተ ምሕረት ከቀኑ አስር ሰዓት አካባቢ ፈረንሳይ ለጋሲዮን ካድና የሚባለው ፖሊስ እንዴት ቅዳሜን የደረሰ የሚል ይቻለ። መቼም ፖሊስ ሳይናበብ መስራት ያለበት አይመስለኝም። ዝም ብሎ ወስደው ሲያስረክቡት ከየት አመጣችሁት፣ የት ነበር ማለትም ብሎ መጠየቅ ኃላፊነት ያለበት ይመስለኛል። የአዲስ አበባ ፖሊስ ከተያዘ በኋላ እንግዲህ ህጉ በአርባ ስምንት ሰዓት ውስጥ መቅረብ እንዳለበት ፍርድ ቤት ይደነግጋል እና እናንተ ምንም አላላችሁም ነበር ደጋጋሚ እሱም ተጠርጣሪው አምስት ቀን የት እንደቆየ አጣርቶ ፖሊስ በነገው ችሎት ምላሽ ይዞ እንዲቀርብ ፍርድ ቤቱ ማዘዙን ጠበቃ አንዱ አለም ቡኬቶ ገልጸዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም ከአድዋ ክብረ በዓል ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን መጠን እንዲሁም ከመካከላቸው እስካሁን ፍርድ ቤት ያልቀረቡትንና በእስር ላይ የሚገኙትን በተመለከተ እያደረገ ያለውን ማጣራት መቀጠሉን ለአሜሪካ ድምጽ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዝርዝር መረጃውን በቅርብ ቡ ይፋ አደርጋለሁ ብሏል። ይህ በእንዲህ እንዳለ የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ከቀረበበት ክስ በነጻ ተሰናብቷል። ጋዜጠኛው ከቀረቡበት ሶስት ክሶች መካከል ከሁለቱ ክሶች ከአራት ወራት በፊት ነጻ የተባለ ሲሆን ዛሬ ደግሞ የአሰተኛ መረጃ ማሰራጨት ከሚለው ቀሪ ክስ ነው በነጻ የተሰናበተው። ዛሬ ረቡዕ የካቲት 29/2015 ዓ.ም የዋለው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር እና ህገ መንግስታዊ ጉዳዮች ችሎት ተከሳሽ ሲያሻሹ የቀረበበትን ወንጀል በመከላከሉ በነፃ ሊሰናበት ይገባል በማለት ጋዜጠኛው በነፃ እንዲሰናበት ወስኗል። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ። ጌታቼ፣ ኬኔዲ አባተን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡ ምሽት ዝግጅታችንን ነው። ዛሬ የዓለም የሴቶች ቀን ማርች ኤት ነው። በተለያዩ ስነ ስርዓቶች በዓለም ዙሪያ በመከበር ላይ ያለውን ይህን በዓል አስመልክቶ ባልደረቦቻችን ከተለያዩ አካባቢዎች ያቀናበሯቸውን በርከት ያሉ ዝግጅቶች ነው አካተን የቀረብ ነው በዚህ ሁለተኛው አጋማሽ ወደ ቀዳሚው ወስዳችኋለሁ። ቀዳሚው ቅንብራችን ከፍተኛ ተለዋዋጭ አየር ሁኔታ የአየር ንብረት ለውጥና ለውጡ የሚያስከትላቸው ድርቅና ሌሎች ተዛማች አደጋዎች ባልተመጣጠነ ሁኔታ ሴቶች ላይ ከፍ ያለ አሉታዊ ተጽዕኖ እንደሚያደርሱ በርካታ ጥናቶች ያመላክታሉ። ከስልሳ ዓመታት ውስጥ ያልታየ ድርቅ በተከሰተባቸው የአፍሪካ ቀንድ አገሮች የሚኖሩ ሴቶችም በባህላዊ ልማዶችና ያልተመጣጠነ የሀብትና የስልጣን ክፍፍል ሳቢያ ድርቁ ከወንዶች የበለጠ ለስቃይ ዳርጓቸዋል ይላል። ዘጋቢያችን ገልሞ ዳዊት ከቦረና እንዲሁም ከዋሽንግተን ዲሲ ባልደረባዬ ስመኝሽ የቆየ በድርቁ ተጎጂ የሆኑት ሴቶችንና ባለሙያዎችን አነጋግራለች። እንደሚከተለው አቀርበዋለች። በአፍሪካ ቀንድ ለስድስት ተከታታይ ወቅት ዝናብ ባለመጣሉ ምክንያት ድርቁ እጅግ ካየለባቸው የኢትዮጵያ አካባቢዎች አንዱ በሆነው የኦሮሚያ ክልል ቦረና ዞን ፌሎቢቅ አካባቢ ነዋሪ የነበሩት ወይዘሮ ዳምቱ አብዱ ገልገሎ በድርቁ ምክንያት መተዳደሪያቸው የነበሩት ከብቶቻቸው አልቀዋል። በዚህም ምክንያት እርዳታ ፍለጋ ወደ ዱብለቅ ወረዳ መሰደዳቸውን ይገልጻሉ። ልጆቼ ስምንት ናቸው፣ አራቱ ይማራሉ። እነዚህ ልጆች የማስተዳድርበትም የለኝም ማበላቸውም የለኝም። መንግስት እንኳን እርዳታ ሰጠን፣ አንድ ቀን ለአምስት ሰው በሌላው ቀን ደግሞ ለአራት ሰው ነው በፈረቃ ያገኘነውን ነው የምንቀምሰው። በድርቁ ምክንያት የተፈናቀሉ ሰዎችም ብዙ ናቸው። ሁሉም ወደዚህ ወረዳ ነው የሚመጡት። በዚህ ወረዳ ስር አስራ ሶስት ቀበሌዎች አሉ። በተጨማሪ ደግሞ አሁን አምስት ቀበሌ ነዋሪዎች ተጨምሮባቸዋል። ስለሆነ የሚሰጠን እርዳታ ከህዝቡ ቁጥር ጋር አይመጣጠንም። ብዙ ተቸግረናል። ወይዘሮ ዳምቱ ለተከታታይ አምስት ወቅት ዝናብ ባለማግኘታቸው ያላቸውን ሁሉ አጥተዋል። ከሁሉም ሰቀቀን የሚሆንባቸው ግን ልጆቻቸውን የሚመግቡት ምግብ አለማግኘታቸው ነው። የችግሩ ስፋት የሚያሳድርባቸውን ስሜት ሲገልጹም አንድ እናት በትንሹ ቡና ወይም ሻይ ማግኘት ትፈልጋለች። እንደ ቦረና ደግሞ የለመድነው ወተት ነው። አሁን እናቶችና አዛውንቶች ይህን ማግኘት አልቻሉም። ድርቁ ከፍተኛ ጉዳት ነው ያደረሰው ሲሉ አስረድተዋል። በተመሳሳይ ሁኔታ ድርቁ ይኖሩበት ከነበረው ኮሳ ቀበሌ ያፈናቀላቸውና አሁን ዱብለቅ መጠለያ ጣቢያ ውስጥ ያገኘ ናቸው። ሌላዋ እናት ደግሞ ወይዘሮ ኤላማ ቦሩ ናቸው። እሳቸውም በድርቁ ምክንያት በተለይ ሴቶች ለከፍተኛ ችግርና ጭንቀት መዳረጋቸውን ይገልጻሉ። ሴቶች ብዙ ችግር አለባቸው። ምክንያቱም ሚስት ናት፣ እንዲሁም እናት ነች። ባል ከውጭ ሲገባ ከእሷ ነው የሚጠብቀው፣ ልጆችም ከእናታቸው ነው የሚጠብቁት። ስለዚህ አሁን ባለው ሁኔታ ሴቶች ላይ ያለው ጫና በጣም ከባድ ነው። አንድ በሆድ ሌላውን በጀርባ እንዲሁም አንድ አራት የሚሆኑ ደግሞ ከእርሷ ጋር ይኖራሉ። እነዚህ ሁሉ ከእርሷ ነው የሚጠብቁት። እናም በድርቁ እጅግ የተፈተኑት ሴቶች ናቸው። በ60 ዓመታት ውስጥ ያልታየ እንደሆነ የተገለጸው አስከፊ ድርቅ ባጠቃቸው አካባቢ የሚኖሩ ማህበረሰቦች አጣዳፊ ለሆነ የምግብና የውሃ እጥረት ቢዳረጉም እንደ ወይዘሮ ዳምቱና ወይዘሮ ኤለማ ያሉ ሴቶች የሚደርስባቸው ተጽዕኖ ግን እጅግ የከፋ ነው። ድርቁ ሴቶች በተለምዶ የተጣለባቸውን የቤተሰብ ኃላፊነት ሸክምና የገንዘብ እጦት አባብሷል። በዚህም ምክንያት የሚቀጥለውን ምግብ ለመፈለግና ልጆቻቸውን ከሞት ለማዳን ረጅም ርቀት በእግራቸው ይጓዟሉ። የሰባት ልጆች እናት የሆኑት ወይዘሮ ኤለማ ለምሳሌ አሁን የሚያድሩት ተጠልለው ባሉበት ዱብልቅ ወረዳ ውስጥ በሚገኝ ሜዳ ላይ ሲሆን እራሳቸውንም ሆነ ልጆቻቸውን ከጥቃት የሚጠብቁበት አቅም የላቸውም። የሚደረግላቸው መሰረታዊ የምግብ እርዳታም በቂ አይደለም። በተለይ የመጠጥ ውሃ በሶስት ቀን አንዴ ብቻ የሚደርሳቸው በመሆኑ የውሃ ጥም ችግራቸው እንዲቀረፍላቸው ይጠይቃሉ። በዓለም ላይ በሚከሰቱ የተለያዩ ሰው ሰራሽና ተፈጥሯዊ ቀውሶች ወቅት ሴቶች ከወንዶች የበለጠ ተጠቂ እንደሚሆኑ የተለያዩ ጥናቶች ያሳያሉ። ለዚህ ምክንያቱ ደግሞ ቀድሞም በሴቶች ላይ ተጽዕኖ የሚያሳድሩ ጎጂ ባህላዊ ልማዶች የሚባባሱ በመሆኑ እንደሆነ በጉዳዩ ላይ ያነጋገር ናቸው አክሽን አጌንስት ሀንገር በተሰኘው ተቋም የኢትዮጵያ ወኪል ዳይሬክተር የሆኑት ሪያ ሩሶፎቦቪክ ይገልጻሉ። በብዙ ሀገራት ሴቶች ተመጣጣኝ ባልሆነ ሁኔታ በረሃብ ይጎዳሉ። በዓለም ላይ ከሦስት ሀገራት በሁለቱ የሚኖሩ ሴቶች ከወንዶች በበለጠ በረሃብና በምግብ እጦት ሊሰቃዩ እንደሚችሉ እናውቃለን። ስለዚህ በአፍሪካ በአየር ንብረት ለውጥ ምክንያት እንደ ውሃና እንጨት የመሳሰሉ ሀብቶችን ለማግኘት የሚደረገው ፉክክር ጨምሯል። ይህ ማለት ሴቶች ውሃና እንጨት ለማግኘት ረዥም ርቀት ይጓዛሉ ማለት ነው። ይህ ደግሞ ለተለያዩ ጥቃቶች ያጋልጣቸዋል። በቤት ውስጥ የሚጠበቅባቸውን እንደ ልጅ መንከባከብ፣ ምግብ ማብሰል፣ ህመምተኞችን ወይም ደግሞ አዛውንቶችን መጠበቅና እርሻ ስራ ላይ ማገዝ የመሳሰሉ የዘወትር ስራቸውንም መስራት አይችሉም። በቦረና ዞን በተከሰተው አስከፊ ድርቅ ምክንያት ልጆቻቸውን መመገብ ያልቻሉ እናቶች ልጆቻቸውን ከሞት ለማትረፍ ምግብ ሊሰጧቸው ለሚችሉ ሰዎች እንደሚሰጧቸው በስፍራው ያነጋገርናቸው እናቶች ሐዘን በሞላበት መንፈስ ነግረውናል። ሩሶፎቦቪክ እንደሚሉት በአንዳንድ ቦታዎችም ያለዕድሜ ጋብቻዎች ይፈጸማሉ። ጥናቶች እንደሚያሳዩት በአደጋዎች ከፍተኛ በሆኑ የአየር ሁኔታ ክስተቶችና የአየር ንብረት ለውጥ በሚያስከትላቸው አደጋዎች ወቅት ሴቶች ያለ አግባብ የበለጠ ለስቃይ ይዳረጋሉ። ለዚህ ምክንያቱ ያልተመጣጠነ የሀብትና ኃይል ክፍፍል ነው። አሁን ለምሳሌ ጎጂ ልማዶች የምንላቸው እንደ ያለ ዕድሜ ጋብቻ መጨመሩንም እያየን ነው። ይሄ አንዳንዴ በቤተሰቡ ላይ ያለውን ጫና ለመቀነስ በሚል ይፈጸማል። እነዚህ ልጃገረዶች ዕድሜያቸው ገና በመሆኑ ለምግብ እጥረት የተጋለጡ ናቸው። የቤት ውስጥ ጥቃትም እንዲሁ መጨመሩን አይተናል። በደቡብና ደቡብ ምስራቅ ኢትዮጵያ የተከሰተው ድርቅ እየተባባሰ መሄዱን ተከትሎ በዛ የሚኖሩ አርብቶ አደሮች በዘላቂነት ቤተሰቦቻቸውን መመገብ የሚችሉበት መንገድ ይፈልጋሉ። ሩሶፎቦቪክ እንደሚሉት የእርዳታ ተቋማትም የሚሰጡት እርዳታ በተለይ ሴቶች የሚደርስባቸውን ያልተመጣጠነ ተጽዕኖ ከግምት ውስጥ ያስገባ እንዲሆን ጥረት እያደረጉ ነው። እኛ እንደ አክሽን አገንስት ሃንገር እየረዳናቸው ያሉ በጣም የተጎዱ ሴቶች ያሉበትን ሁኔታ ለመቋቋም ሲጥሩ እናያቸዋለን። ረዥም ርቀት ተጉዘው ምግብና ውሃ በመፈለግ እርዳታ በመፈለግ ለመቋቋም ይጥራሉ። ልጆቻቸውን ከግጭትና ከድርቁ በተቻላቸው አርቀው ይዘው ሲሄዱም እናያቸዋለን። እኛም ሆንን ሌሎች አጋር የእርዳታ ተቋማትም የአስቸኳይ ጊዜ አደጋዎች ሁሉም ሰው ላይ በተመሳሳይ መንገድ ተጽዕኖ እንደማያሳድሩና ሴቶች በተለይም ደግሞ ልጃገረዶች የበለጠ ተጋላጭ መሆናቸውንም እንገነዘባለን። ስለዚህም የእርዳታ ፕሮግራሞቻችንን ስንቀርጽ ያንን ከግምት ውስጥ በማስገባት ነው። ድርቁ በሴቶች ላይ የሚያሳድረው ተጽዕኖ ከፍተኛ ቢሆንም ለቤተሰባቸው ምግብና ውሃ የመፈለግ ወይም ልጆቻቸውን እርዳታ ወደሚገኝበት ስፍራ የመውሰድ ኃላፊነት አሁንም በሴቶች የሚያመዝን በመሆኑ እንደ ወይዘሮ ዳምቱ አብዱና ወይዘሮ ኤላማ ቦሩ ያሉ እናቶች ሕይወታቸው እስካለ መፍጨርጨራቸውን ይቀጥላሉ። ለአሜሪካ ድምጽ ዘገባ ስመኝሽ ይቆየ፣ ዋሽንግተን ዲሲ። ጽመኝሽን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁንም እለቱን አስመልክቶ ከተሰናዱ ቅንብሮች ወደ ተከታዩ ነው የምናልፈው። በዚህ ዕለቱን አስመልክቶ በተሰናዳ ቅንብር ሦስት ጊዜያት ከቀዋ የመፈናቀል ክፉ ዕጣ ቢገጥማትም ከፍተኛ ውጤት በትምህርቷ ያስመዘገበች ተማሪን ይመለከታል። በአማራ ክልል አጣዬ ከተማ ውስጥ በተደጋጋሚ በተቃጣባቸው ግጭት ሳቢያ ከቤተሰቦቿ ጋር ሦስት ጊዜያት ያህል ከቀዋ የመፈናቀል ክፉ ዕጣ የገጠማት ወጣት ገሊላ አሰፋ የ12ኛ ክፍል መልቀቂያና ወደ ከፍተኛ ትምህርት ቤት መግቢያ ትምህርት ፈተናውን የላቀ ውጤት ካስመዘገቡ ሴት ተማሪዎች አንዷ ናት። በተለይ ላለፉት ሁለት ዓመታት የተረጋጋ ሕይወት እንዳልነበራት የገለጸችው ገሊላ ሰፋ በ2013 ዓመተ ምህረት አጣዬ ውስጥ የወላጆቿና የዘመዶቿ ቤቶች በሙሉ መውደማቸውንም ትናገራለች። በአስቸኳይ ሁኔታ ውስጥ ከቦታ ቦታ እየተንቀሳቀሰች ተምራም ከፍተኛ ውጤት አስመዝግባለች። አስበ ነውም ይሁን ሳናስበው የጠበቅነውም ሆነ ያልጠበቅነው ችግሮች ማጋጠማቸው አይቀርም የምትለው ገሊላ ሁሉም ነገር ያልፋል ብላ በማሰብ በጽናት መጓዟን ነው የምታስረዳው። ገሊላን በዛሬው የሴቶች ቀን እንግዳዋ አድርጋ ያስተናገደችው አስቴርናት ሙሉውን እነሆ ገሊላ ሰፋ የተወለደችው ያደገችው እና የተማረችው በሰሜን ሸዋዋ አጣዬ ከተማ ነው። የከተማዋ አለመረጋጋት፣ ኮቪድ፣ ከዚያ የሰሜኑ የኢትዮጵያ ጦርነት ተደማምሮ ገሊላን ከዘጠነኛ እስከ አስራ ሁለተኛ ክፍል አስቸጋሪ የሚባል የሕይወት ፈተናዎችን እንድታልፍ አድርጓታል። ለችግሮቹ ሁሉ እጅ ያልሰጠችው ገሊላ በመጨረሻ አስራ ሁለተኛ ክፍል ብሔራዊ ፈተና በከፍተኛ ውጤት አጠናቃ ለሽልማት በቅታለች። ገሌላ በዚህ የአፍላናት እድሜ ያሳለፈችውን ውጣ ውረድ እንዲህ ትተረክልናለች። ትምህርቴ ከአንደኛ ክፍል ጀምሮ እስከ 11ኛ ክፍል ይህ ማለት 2013 አጋማሽ ድረስ በአጣዬ ከተማ ነበረ የተከታተልኩት። ነገር ግን በአጣዬ ከተማ የተለያዩ ጦርነቶችና ረብሻዎች ስለነበሩ የግድ አንጻራዊ ሰላም ወዳለበት ወደ ሸዋሮቢት ከተማ በመሄድ አስራ አንደኛ ክፍል አጋማሽ እስከ አስራ ሁለተኛ ክፍል ትምህርት ማጠናቀቅ ችያለሁ። በ2015 ዓመተ ምህረት በወሰድ ነው የአስራ ሁለተኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርሲቲ መግባት ችያለሁ። እንደ አጠቃላይ በአጣይም ሆነ በሸዋ ሮቢት ከተማ በመንግስት ትምህርት ቤት ነበረ ትምህርት የተከታተልኩት። እንደምናውቀው በመንግስት ትምህርት ቤቶች የተለያዩ እጥረቶች እና የተለያዩ ጉድለቶች አሉ። ለምሳሌ የላብራቶሪ መሳሪያዎች እና እቃዎች እጥረት፣ የቤተ መጽሐፍት ውስጥ ያሉ መጽሐፍቶች እጥረት፣ እንዲሁም የመምህራን እጥረት፣ የክፍሎች እጥረት፣ ሌሎች እጥረቶች ነበሩ። ከዚህም በተጨማሪ በአጣዬ ከተማ እንዲሁም ደግሞ በአጣዬ ከተማ አቅራቢያ ለምሳሌ ሸዋሮቢትንም በማካተት በተደጋጋሚ የተለያዩ ችግሮች፣ መፈናቀሎች ነበሩ። ለምሳሌ በ2011 ዓ ም አጣዬ ከተማ ዘጠነኛ ክፍል እያለሁ እስከ 11ኛ ክፍል ድረስ ከፍተኛ የሆነ ችግሮች ነበሩ፣ ጦርነቶች ነበሩ። በ2013 ዓ ም የቤተሰቦቼ የቤተሰቦች የዘመዶቼ ንብረት ወድሞ ስለነበረ እኔና ቤተሰቦቼ ወደ ተለያዩ ቦታዎች ለመሰደድ ተዳርገን ነበረ። እንዲሁም ደግሞ ኔሻሮ ቤት በመሄድ በከፍተኛ የሆነ ችግርና ተጽዕኖ በማለፍ አስራ ሁለተኛ ክፍልን የማጠቃለያ ፈተናውን ተፈትኝ ዩኒቨርሲቲ መግባት ችያለሁ። ከዘጠነኛ ክፍል ጀምሮ በብዙ ወጣ ውረድ እንዳለሽ ነው የገለጽ ሲሉና ምን ያህል ጊዜ ተፈናቅንሻል? የደረሰው የውድመት መጠንስ ምን ያህል ነው በአንቺና በቤተሰቦች ከሶስት ጊዜ በላይ ተፈናቅዬ ነበረ። ከቤተሰቦች ሰዎች ጋራ በተለያዩ የስነ ልቦና ጉዳቶች፣ የመንፈስ መረበሾች አጋጥመውን ነበረ። ለምን ለብዙ ዘመን ያፈሩት ንብረት ባልጠበቁት ጊዜ አመድ ሲሆን በጣም የሚሰማቸው ሕመም አለ። እናትና አባቴ አብሲኒያ ሬስቶራንት ነበራቸው። የእናቴ ቤተሰቦች ደግሞ ሻለቃ ሆቴል የሚባል ነበራቸው። ከሰው የተሰደሽ በጥገኝነት ሆነሽ ነው እየጠመሽ እየሰሸልሹ ና ምን አይነት ፈተና ነው መልስ ብለን አጠቃላይ አዲስ አካባቢ ስታይ፣ ከቤተሰቦችሽ ስትርቂ የሚሰማሽ ስሜት አለ። ግን እነዛን ችለሽ እንድታልፊ የሚያደግሽ በውስጥሽ የተቀበረና የታመቀ የሆነ ነገር ሲኖርሽ ያስችልሻል። በመጀመሪያ አምላክ ማመስገን እንፈልጋለ። አቅምንና ብርታትን የሚሰጠው አምላክ ነው። ሌላው ዓላማ ሲኖርሽ ጽሙ የሆነ ፍላጎት ሲኖርሽ በቃ እችላለሁ ብለሽ ስታልፊ አያቆመኝም ብለሽ ስታምኚ ነገሮችን እንዳሉ ታውቂያለሽ፣ ግን እንደሌሉ ማሰብ አሉ ግን እንደሌሉ ማሰብ ትጀምሪያለሽ እና ያልፋል ብለሽም ስለምታምኚ በጽናት መጓዝ ትጀምሪያለሽ እና ዋናው ዓላማ ነው። ጽሙ የሆነ ፍላጎት በልብሽ የተቀበረ ጽሙ የሆነ እምነት ካለ ትችያለሽ። መጨረሻ እንግዲህ ውጤቱ ጥሩ ሆኖ ትናንትና ለሽልማት በቅተሻል። እስኪ ያመጣሽው ውጤት ምን ያህል ነው? ምንድን ነው የተሸለምሽው? ጠቅላል እናርገብ። እስኪ ሰባት መቶ አምስት መቶ ስልሳ ዘጠኝ ነው ያመጣሁት። እናም በአማራ ክልል በተዘጋጀው የሽልማት ፕሮግራም የአስራ አምስት ሺህ ብር ተሸላሚሆናሉ ያንቺ የህይወት ተሞክሮ በዚህ ያፍላ እድሜ ላይ ትምህርት ተጨምሮ ሴትነትም አለ በራሱ የሚፈትነው ነገር እና የምትመክሉ የምታስተላለፊው መልዕክት ምንድን ነው እኛ ሰዎች በምድር ላይ መልካምም መጥፎ የሚሆኑ ነገሮችን እናስተናግዳለን እና ማለት የምፈልገው ችግሮች አስበነውም ሆነ ሳናስበው የጠበቅነውም ሆነ ያልጠበቅነው ችግር ሊያጋጥመን ይችላል እና እግዚአብሔር እንዲሁ አይደለም፣ ይፈጠራል ከአቅምና ከችሎታ ጋር ነው እና እያንዳንዱን ችግር የምናልፍበት ሙሉ የሆነ አቅምና ችሎታ አለ። ይህንን ስናምን ነው ያለንን አቅም መተግበርና መጠቀም የምንችለው እና ለሁሉም ሰዎች፣ ሴቶች፣ ወንዶች ማስተላለፍ የምፈልገው ጽናት እንዲኖረን፣ ዓላማ እንዲኖረን ለእያንዳንዱ ነገር ጊዜ አለው እና ጊዜያችንን በአግባቡ እንድንጠቀም ሁኔታዎችን ከጊዜ ጋር እያመዛዘንን እንድናስተናግድ፣ በአላማችን ላይ እንድንጸና። ትልቁ ነገር አላማ ነው። እኔ ማነው ነገር ማለት ነው። ቃስ ቃስ እያለ ነው ሌላው የሚመጣው። በመጀመሪያ ግን ትምህርት ነው። ወደ ትዳር እኮ አይደለም ህጻናቶች አድገው የሚሉት፣ በመጀመሪያ ወደ ትምህርት ነው እና የሚቀድመውን እያስቀደምን ትልቁን ነገር እያስቀደምን እንድንጓዝ እመክራለሁ። ምንድነው መሆን መፈለጌ? ፊዚክስ በጣም ወዶ ትምህርት ነው። ማትስ ነው እንደዚሁ። እና ኢንጂነሪንግ ላይ እማራለሁ በዛ ላይ እሰማራለሁ እያስባለሁ። ከኢንጂነሪንግ ዘርፎች ኤሮስፔስ ኢንጂነሪንግ፣ ይሄ ካልተሳካ ደግሞ ኤሌክትሪካል ኢንጂነሪንግ በውስጡ የያዘው ብራንች አለ ኮሚኒኬሽን ኢንጂነሪንግ ይባላል። እሱን መማር እፈልጋለሁ። ኤሮስፔስ በሀገር ውስጥ በመጀመሪያ ዲግሪ አይሰጥ፣ ምናልባት ስኮላርሺፕ አግኝቼ ከሄድኩ ይህንን መማር ነው እምፈልገው። ሀገር ውስጥ መማር ከሆነ ደግሞ ኮሚኒኬሽን ኢንጂነሪንግ ይማራለሁ። አስቴርንና እንግዳዋን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁንም በዚሁ በዕለቱ ዙሪያ የተጠናቀሩ ቅንብሮች ነው። ከአንዲት ጎበዝ ወጣት ወደ ሌላ ጎበዝ ወጣት ታሪክ የሚወስደን እንሆ ከመምህርነት ወደ መንገድ ላይ ንግድ ይለናል። ስታስተምርበት ከነበረው የአክሱም ዩኒቨርሲቲ በጦርነቱ ሳቢያ የወር ደሞዟ በመቋረጡ ከመምህርነት ወደ መንገድ ላይ ንግድ የገባችው ወጣት ሌላዋ የዛሬው የዓለም አቀፍ የሴቶች ቀን እንግዳችን ናት። ደሞዝ ከተቋረጠ በኋላ ገቢ እንዳልነበራትና ገቢ ለማግኘት ያገኘችው የሥራ ዕድል የጉልት ገበያ ንግድ በመሆኑ እርሱም መስራት እንደጀመረች የምትናገረው ብርሃን ወልደ ገብርኤል የሦስት ዓመት ልጇን ለመመገብ የመንገድ ላይ ንግድ መጀመሯን ነው የምታስረዳው። ይህም ቢሆን ስራ ነው ያለችው፣ ብርሃን የተማረችው ችግር በሚያጋጥምበት ወቅት እንዴት ያን ችግር ተቋቁሞ ማለፍ እንዳለበት ለመረዳት ጭምር መሆኑንም ታስረዳለች። ትምህርት በግል የሚደርስብህን ችግር ለመፍታት ካልጠቀመህ ምንም ዋጋ የለውም ነው የምትለው ብርሃን። በጋዜጠኝነትና የኮሚኒኬሽን ትምህርት የመጀመሪያና ሁለተኛ ድግሪዋን በአክሱም ዩኒቨርሲቲ ተቀብላለች። ለዝርዝሩ ሙሉጌታ ጽበሃ በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር የነበረችው ብርሃን ወልደ ገብርኤል በጦርነቱ ምክንያት ደሞዝ በመቋረጡ ለሁለት ዓመታት ደሞዝ አልተከፈላትም። ለእርሷና ለቤተሰቦቿ የዕለት ጉርስ ለማግኘት በመቀለ ከተማ ሐውዜን አደባባይ በየቀኑ ለምግብ የሚያገለግሉ ሽንኩርት፣ ድንች፣ ቲማቲም፣ ጎመንና ሌሎች በጋሪ የገፋች በመሸጥ ኑሮዋ ለማሸነፍ ትጣጠራለች። ደሞዙ ከተቋረጠ በኋላ ገቢ ስለሌለን ግዴታ ገቢ ማግኛ መንገድ ደግሞ ብለን ያገኘነው የቀን ስራ፣ የጉልት የአስቤዛ አይነት ነገር እሱ አይነት ስራ ነውና አማራጩ እሱ ነው። ከተገኘ ብለን የጀመርነው ብርሃን በጋዜጠኝነትና ኮሚኒኬሽን ትምህርት የመጀመሪያ ዲግሪዋን ያገኘችው በ2004 ዓ ምት ነበር። ከዚያም ለሁለት ዓመታት መቀለ ውስጥ በሚገኝ አንድ ራዲዮ ጣቢያ በሪፖርተርነት ሰርታለች። በ2007 ዓ ምት ደግሞ በአክሱም ዩኒቨርሲቲ ማስተማር ስራ ጀመረች። በዚህ ስራ ላይ እያለችም በተመሳሳይ የትምህርት ዘርፍ ሁለተኛ ዲግሪዋን አግኝታለች። በወቅቱ የምታገኘው ገቢ ህይወቷን ለመምራት በቂ እንደነበር ታስታ ትፈውሳለች። የታወቀ ነው ገቢህ ምን ያህል እንደሆነ በወር ታውቋለህ። እንዴት አድርጌ ማነጅል አድርገው የትኛዋ ብር የ የትግባ አይነት ነገር ነው የምትሰራው እንጂ የምታገኘው በየወሩ የታወቀ ነገር ነው። በጦርነቱ ምክንያት ከ2013 ሰኔ ወር ጀምሮ ደሞዟ በመቋረጡ ምክንያት የእርሷም ሆነ የሶስት ዓመት ልጇን ህይወት ለመምራት እንደከበዳ ትናገራለች። ቢያንስ ለልጇ የተመጣጠነ ምግብ ለመስጠት የሚያስችላት አቅም ለመፍጠርም በየመንገዱ እየተዘዋወረች ቁሳቁሶች መሸጥ እንደጀመረች ታስረዳለች። አመጋገቡ ላይ በጣም ወሳኝ ነው። ስለዚህ ገቢ ከሌለ ለሱም የምታቀርበው የተመጣጠነ ምግብ ከሌለ ይጨንቃልና ለሱም በጣም ታስባለ ለራስም ታስባለ እና እሱን እሱን ስናስብ ጠንክረን መስራት አለብን። የፈለገ ነገር ቢገኝ የሆነ ነገር መስራት አለብን ብለን ነው ተነስተን ያንን ስራ የጀመርነው ማለት ነው። ብዙ አይነት በሙያዬ ስራ ለመስራትም ሌላ አማራጭ እንደ ጋዜጠኛ መምህርትነቴ፣ ሌላ የሚዲያ ስራዎችም ለመስራት ሞክር ያለው ኤንጂኦ ላይ ለመስራት ሞክረናል ግን ጊዜ ከመፍጀት ውጪ ምንም ጠብ የሚል ነገር አላገኘንም እና በቃ በሙያችን ካላገኘን ጉልበታችን ሀሳባችን አሳርፈን የሆነ ነገር የምናገኝበት ነገር ቢሆንስ ብለን አሰብን። ያው ቤዚክ ነገር ስለሆነ የአስቤዛ ነገር ደግሞ በየቀኑ ሰው ያገኛትን የሆነ ለምግብ ነው የሚያውለው ቤዚክ ነገር ስለሆነ እሱ ላይ ቢ ይሻላል በሚል ነው ወደዛ የገባ ነው። የየቀኑ ውሎም ስትናገር አስራ አንድ ሰዓት እነሳለው ከዛ ወደምገዛበት የምፈልገውን እቃ ወደምገዛበት ገበያ ሄዳለው። በእግር ነው በብዛት የሚሄደው መጀመሪያ አካባቢ። ከዛ ተመልሼ አስቤዛውን እዤ በሶስት እግር ያላት እንትናት በሰው እጅ የምትገፋ በእሱ እየገፋው ደግሞ በየቦታው በየአካባቢ እየዞርኩ እሸጣለው። ስራው አድካሚ ነው። በተለይ ጉልበት እንትን ይፈታተናል እና ያደክማል። ኮረኮንቻ አለ የሆነ የኮብልስቶን አካባቢ ስትደርስ ያንን እንትን ስትገፋ፣ ብዙ ነገር ቻሌንጅ አለው። ውሎ እሱን እየገፋ ውላለው በብዛት ማታ ሁለት ሰዓት አቨሬጅ ሁለት ሰዓት ቤት ይገባሉ ማለት ነው። በቀን እስከምን ስንት ብር ታገኛለሽ? እንደየ ሁኔታው፣ እንደየ ቀኑ ነው ግን አቨሬጅ ሁለት መቶ በሚል ያዘ። ይህን ስራ መስራት ከጀመረች አንድ ዓመት ያስቆጠረችው መምህርት ብርሃን ባለቤቷም እገዛ እንደሚያደርግላት ትናገራለች። በጦርነቱ ጊዜ ይፈጥርባት የነበረውን ስጋት ለማትረሳው ትናገራለች። የድሮን ድምጽ አለ እዚህ ጣለች። ድሮን ይባላል ሰው እንደዚህ እንትን ይላል። ከባድ ጊዜ ነበረ፣ በተለይ መጀመሪያ አካባቢ በጣም ያስፈራል ቤት ካልነበርክ ወደ ቤት ለመሮጥ ነው የምትፈልገው። የትም ትጣል ብቻ ከቤተሰቦቼ ጋር ሆኜ የሆነ ነገር ልሆን ትላለህ። አብረን እንሆን አይነት ነገር ትላለህ እና ከዛ ደግሞ በቃ እየሄድክ እየተለማመድከው ስትመጣ ደግሞ ሁሉም ይለመዳል አይነት ነገርና እየተለማመድ ስትመጣ በቃ ትመጣለች። ድሮን የሆነ ቦታ ላይ ልትጥል ነው በቃ እኛ ጋልጣለችም። እሺ ማን ጎታ ይሆን እሱን ትጨነቃለህ ብቻ ቻሌንጅንግ ነበር። በየመንገዱ እየተዘዋወረች በምትሸጥበት ጊዜ የስራ ባልደረቦቿ እንደሚያገኟትና አስተያየትም እንደሚሰጧት ተናግራለች። አብዛኛው አድናቆት የሚገልጽ ነው። በእርግጥ ሁኔታውም ስለሚያውቀው አንዳንዱ በአስቀድሞ ተረድቶት በቃ እሺ፣ ጎበዝ እራ፣ አንቺ ጎበዝ ነሽ፣ እንኳንም ጀመርሽ እኛለን እንጂ እንትን ምናምን የሚሏሉ። አንዳንዱ ደግሞ ትንሽ እንትን ይላል ስለማይጠብቁት እንትን ይላለሁ። እኔም እረዳቸዋለሁ ኦኬ ማለት ሊሆን ይችላል። አትጠብቀውም፣ ስራ ነው። በእርግጥ መማርህ ለዚህ ነው የሚጠቅመው። እኔ የተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለሁ? ችግር፣ የማህበረሰብ ችግርም ሊሆን ይችላል። የራስህም በግልህ የሚደርስብህን ችግርም ለመፍታት ካልጠቀመህ ትምህርት ምንም ዋጋ የለውም። እና እና ምንም ይሁን የስራ ክቡርነት አውቀ የገጠመህን ችግር በየጊዜው እንዴት መፍታት አለብኝ የሚለው እያሰብ ተገቢውን መፍትሄ የቻልከውን ያህል መፍትሄ ማድረግ ጥሩ ነው እላለሁ። ና በቃ አንዳንዱ በጣም ያደንቀሃለሁ ጎበዝነሽ፣ አርአያነሽ ምናምን የሚል አለ። ደስ ይለኛል። እኔም በቃ ሞራል በዛው ልክ ሞራል እጨምራለሁ። ከዛ ደግሞ ትንሽ ደንገጥ የሚል የሚያጋጥማል። ሶኬ ግን እኔም አልፈዋለሁ። ይገባኛል እና እንደዚህ አይነት ስሜቶች አስተናግጃለሁ። መምህርት ብርሃን ከአሁን በፊት ታስተምርበት ወደ ነበረው አክሱም ዩኒቨርሲቲ ተመልሳ መስራት እንደምትናፍቅ የገለጸች ስትሆን ተስፋ የምታደርገውም ዓለም አጠቃላይ፣ ትግራይ የትግራይ ህዝብ ሰላም ሆኖ ማየት ፈልጋለው። ሁሉም ወደ ስራው ተመልሶ ደሞ ውስተኛውም ደሞዙ እየተቀበለ እኔም ደስ ብሎኝ የምወደውን ስራዬን እየሰራ የምፈልገውን ህይወት ለመኖር ለማለም ጊዜው ጠብቀዋለሁ። በደንብ እስካሁን ደሞዝ አልተለቀቀም፣ የሰራተኛ የፌዴራልም፣ የክልልም። ስለዚህ እሱ ተለቆ ጥሩ ኑሮ እንደምንወደው አይነት ሙያ እየሰራው እንድኖር ተስፋ አደርጋለሁ። ህጻናት ደግሞ ወደ ትምህርት ገበታ ገብተው እንዲማሩ። ስለዚህ የምወደው ሙያ ግዴታ ናፍቀዋለሁ። ናስክመለስ ይጓጓለሁ ተመልሼ የምወደውን ሙያ ለእኔም ደስታ ይሰጠኛል። ከዛም የቻልኩትን ያህል የአቅሜን ያህል ጥሬ ደግሞ ጥሩ ዜጋ ለማፍራት ደግሞ ተስፋ አለኝ። አሁን ያለው ሰላም ተጠናክሮ እንዲቀጥል ሁሉ በየዘርፉ ሊሰራ ይገባል ብላለች። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ሙሉጌታንና እንግዳውን አመሰግናለው። የመንፈሰ ጠንካራ ሴቶችን ታሪክ ነው እያሰማናችሁ ያለ ነው። ማርች ኤይት የዕለቱን አስመልክቶ ከተሰናዱ ዝግጅቶች ውስጥ ነው። ተከታዩም ወደዚያው የሚወስደን ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ወደ መጨረሻው ዝግጅት እንለፍ። ብሔራዊ የጤና ተቋም ሴቶች በቴክኖሎጂ ዘርፍ ያላቸው ተሳትፎ አናሳ በመሆኑ በኢኮኖሚያዊና በማህበራዊ እኩልነቶች ላይ ተጽዕኖ እያሳደረ መሆኑን የተባበሩት መንግስታት ድርጅት አስታወቀ። ይህንን ችግር ለመቅረፍና በተለይም ወጣት ሴት ተማሪዎች በሳይንስና ቴክኖሎጂ ዘርፍ ብቁ ተወዳዳሪ ሆነው መቅረብ እንዲችሉ ለማገዝ ብራይት ጄኔሬሽን የተሰኘ አዲስ ፕሮግራም የሁለተኛ ደረጃ ተማሪዎችን በማሰልጠን ላይ ይገኛል። በዛሬ ዕለት ፈጠራና ቴክኖሎጂ ለስርዓተ ጾታ እኩልነት በሚል መሪ ቃል የሚከበረውን ዓለም አቀፉን የሴቶች ቀን ምክንያት በማድረግ በናሳ ውስጥ ሳይንቲስት ሆነው በሚያገለግሉት በዶክተር ብርሃኑ ባልቻና በባለቤታቸው ባዮኬሚስቷ ዶክተር ጸጋ ሰለሞን የተቋቋመው ይህ ተቋም ሴቶችን ከወንዶች እኩል ለማብቃት እየሰራ ያለውን ስራ እንመለከታለን። ስመኝሽ የቆየና ቆንጅታየ ናቸው ያነጋገሯቸው። ቆንጅታየ እንዲህ አቀርበዋለች። ብሔራዊ የጤና ተቋም ኤንአይኤች ተብሎ በሚታወቀው የዩናይትድ ስቴትስ ትልቁ የህክምና ምርምር ተቋም ውስጥ የምታገለግለው የሳይንስ ተመራማሪ ዶክተር ጸጋ ሰሎሞንና በናሳ ማለትም በዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር ምርምር ድርጅት ተመራማሪ የሆነው ባለቤቷ ዶክተር ብርሃኑ ቡልቻ በአሜሪካ በትምህርትና በትልልቅ ተቋማት ውስጥ በመስራት ያካበቱት ልምድ እነሱ ጋር ብቻ ተገድቦ እንዲቀር አልፈለጉም። ከአንድ ዓመት በፊት ወደ ኢትዮጵያ ያደረጉት ጉዞም እኛ በኢትዮጵያ የትምህርት ዘርፍ ምን ማድረግ እንችላለን ለሚለው ጥያቄ መልስ ለመፈለግ ነበር። ይህ ጉዟቸው በትምህርት አሰጣጥ ዙሪያ ያለውን የጥራት ችግር በተለይም ደግሞ ሴቶች ያላቸውን አናሳ እድል እንዲያስተውሉ እንደረዳቸው ዶክተር ጸጋ ትገልጻለች። በተለያየ ከተማ ውስጥ የተለያየ አይነት ችግር አለ። ግን ተማሪዎቹ ያንን ችግር ለመፍታት ያለው ብቃት ትምህርት እየተማሩ አልነበረም። ፍላጎቱ እንዳላቸው፣ በጣም ጎበዞች እንደሆኑ፣ ፖቴንሻል እንዳላቸው አይተናል እና ምን አረግን እኛ ፕላትፎርም ብናስብ ሌላውንም መላው ዓለም ላይ ያሉ ዲያስፖራዎች ወይም ደግሞ ውጭ ሀገር የሆኑ ዜጋዎችም ኢትዮጵያ መርዳት የሚፈልጉ ግን አቅሙ ለሌላቸው ሰዎች እድል የምንከፍትበት መንገድ የሚፈጠር ነውኛ። እናም ይህ ግንዛቤያቸው ብራይት ጄኔሬሽን ብሩህ ትውልድ ለተሰኘው ፋውንዴሽን መቋቋም ምክንያት ሆነ። ዶክተር ጸጋና ባለቤቷ በዚህ ተቋም አማካይነት ዩናይትድ ስቴትስ ውስጥ በትልልቅ የቴክኖሎጂ ማሰልጠኛ ተቋማት ውስጥ የሚማሩ በጎ ፈቃደኞችን በማሰባሰብ ኢትዮጵያ ለሚገኙ የሁለተኛ ደረጃ ተማሪዎች ቴክኖሎጂን ጨምሮ የተለያዩ ክህሎቶችን የሚያስጨብጡ ስልጠናዎችን መስጠት ጀመሩ። ምንድነው ይሄ አላማ? እነዚህ ተማሪዎች የዛሬ ተማሪ ቢሆኑ የሚመጣው ደሞ ትውልድ መሪና ኢንቨንተር ፈጣሪ በተለያየ ዘርፍ ላይ ጎበዝ እንዲሆኑ መሪ እንዲሆኑ አገራቸውን ኮሚኒቲያቸውን ደግሞ ታሳቢ እንዲያደርጉ በማድረግ ነው። የተመረጡትም ደግሞ ከ ሃይስኩል ላይ ነው። የመጀመሪያው በአደባባይ መናገርን ግንኙነትን፣ አጥልቆ የማሰብ ክህሎቶችን ጨምሮ የሚያዳብረው ስልጠና አዲስ አበባ፣ ጎንደር፣ ደብረ ብርሃን፣ ጅጅጋ፣ ድሬዳዋና አፋር ውስጥ የተሰጠ ሲሆን፣ በሁለተኛ ዙር ደግሞ ፓይተን የተሰኘው የኮምፒውተር ፕሮግራሚንግ ስልጠና አዲስ አበባ ውስጥ ለሚማሩ አንድ መቶ ሰላሳ ተማሪዎች ተሰጥቷል። ስልጠናውን የሰጡት ዩናይትድ ስቴትስ የሚገኘው ታዋቂው የቴክኖሎጂ ማሰልጠኛ ተቋም ኤምአይቲ ተማሪ በሆኑ በጎ ፈቃደኞች ሲሆን ከአሰልጣኞቹ አንዷ የሆነችው ነበስ አዳነ ለሶስት ሳምንታት ስላካሄዱት ስልጠና እንዲህ ስትል ታስረዳለች። ወደ ኢትዮጵያ ጃኑዋሪ አስራ አራት ሲምስ አስራ ስድስት ይመስለኛል ካልተሳሳቱ ነገር ሁላችን ወደዛ ሄደናል እና ፕሮግራሙ በአራት ሴንተሮች ነበር የሚሰጠው እኔ የደረሰኝ ልደታ ያለው ባልቻ አባ ነፍሶ ሁለተኛ ደረጃ ነበረ። የማስተምረው ሰላሳ ተማሪዎች ነበሩ። አብዛኞቻችን ሰላሳ ሰላሳ አምስት እንደዚህ ነበር ነበረ። አንዷ ሀያ ተማሪ ነበራ። ሴት ተማሪዎች ጎበዝ ከሚባሉት እና በውጤታቸው ብልጫ ካሳዩ ተማሪዎች መካከል እንደነበሩ የምትገልጸው ዶክተር ጸጋ የስልጠና ሂደቱ ሴቶች እድሉ ከተሰጣቸው ከወንዶች እኩል ውጤታማ እንደሚሆኑ ያሳየ ነበር ብላለች። ይሄ ዲጂታል ቴክኖሎጂ አንድ ነገር አሳይቶናል። ምን ያህል ሴቶች ኦረዲ ብቁ የሆኑ ሴቶች እንዳሉ፣ ግን ወደ ፊት ለፊት እንዲወጡ አደረጋቸው። እነዚህ ኦፖርቹኒቲዎች እንደ የቮለንቲርዝም የአውትሪች ፕሮግራሞች ሲፈጠሩ አንድ የተማሩ እውቀት ያላቸው በተለያየ ሰርፍ ላይ እውቀት ያላቸው ልጆች ተማሪዎች መሆነ ሰዎች እንዳሉ አሳየን። አሁን እነዚህ ኤምአይቲ ተማሪዎች እንዳልኩት በጣም ሰክሰስፉል የሆኑ ኮሌጅ ተማሪዎች ናቸው እንዳለ ሴቶች ናቸው እንዳለ በቴክኖሎጂ ላይ የተያዙ ትምህርት ነው የሚማሩት ይህ ምንድን ነው ኢትዮጵያ ውስጥ ላሉ ልጆች ምሳሌነት ነው ለሴቶቹ ለወንዶቹ ኢትዮጵያ ውስጥ የሚማሩ ሴቶች በቴክኖሎጂ ዘርፍ ትልቅ ደረጃ የደረሱ እንደ ዶክተር ጸጋ ያሉ ወይም በትልልቅ ተቋማት ውስጥ እየተማሩ ትልቅ ቦታ መድረስ የሚመኙ እንደ ኔበስ ያሉ ሴቶችን ማየት በራስ መተማመናቸውን እንደሚያጎለብትላቸው ነበስ ትገልጻለች። ትልቅ የሚያነሳሳ ነገር አለው። ምክንያቱም በዚህ ጥቁር በመሆነች ወይም ከአፍሪካን ሀገር በመምጣቶች ሊደርስብሽ የሚችል ነገር አለ ተብሎ የሚታሰብ ስላለ እሱን ደርሰባቸውም ከሆነ እሱን አሸንፈው ካልሆነም ደግሞ በዛ አስጠርተው ሀገራቸውን ማየት ደስ ይላል። ዶክተር ጸጋም በዚህ ተስማማለች። ቴክኖሎጂ የሴቶችን እምቅ ችሎታ የሚያወጣ አዲስ መድረክ መሆኑንም በመግለጽ ቴክኖሎጂ ለሴቶች እኩልነት ያለውን ድርሻ ስታብራራ ያው ቴክኖሎጂን በመጠቀም ሴቶች ብዙ ነገር ለማድረግ ይችላሉ። ሜይ ቢ ሌላ ጊዜ እድላቸው ላይከፈትላቸው የሚችሉ ለምሳሌ ማድረግ ኢንተርፕረነር መሆን ይችላሉ የራሳቸውን ቢዝነስ ኦንላይን ለመክፈት ይችላሉ እቃ ኮሞዲቲ ቢሆን የሚሸጡት ትሬኒንግ ወይ ይሰጡ በተለያየ ዘርፍ ላይ ያንን እድል ይከፍትላቸዋል እውነተኛ ሪል ወርልድ ላይ ወይም ለህይወት ላይ ሪያልቲ ላይ ብዙ ጊዜ ሴቶቹ መድረክ አይሰጣቸውም መድረክ ለወንድ ነው ግን ይሄ ዲጂታል ቴክኖሎጂ ላይ ገና ራሳቸውን ማስተዋወቅ የሚችሉበት መንገድ ነው። መድረኩ ኦረዲ ተከፍቷል። ሳይንቲስቶቹ ዶክተር ጸጋ ሶሎሞን እና ዶክተር ብርሃኑ ቡልቻ ለተማሪዎች የሚሰጧቸው ስልጠናዎች ገና ተጀመሩ እንጂ አላበቁም። ብራይተር ጄኔሬሽን ብሩህ ትውልድ ሲሉ የመሰረቱት ተቋም በመጪው ክረምት አንድ ሺህ ተማሪዎችን ለማሰልጠን እቅድ የያዘ ሲሆን ተማሪዎቹ በሚወስዷቸው ስልጠናዎች የማህበረሰቡን ችግር የሚፈቱ ስራዎችን መስራት እንዲችሉም በተቋሙ ድጋፍ እንደሚደረግላቸው ተገልጿል። ቆንጅት ታየና እንግዶቿን አመሰግናለሁ። አድማጮች ታዲያ ከብራይተር ጄኔሬሽን ወይም ብሩህ ትውልድ መርሃ ግብሮች መስራቿ ከዶክተር ጸጋ ሰለሞን እና ወደ ኢትዮጵያ ተጉዘውም ለተማሪዎች የኮምፒውተር ፕሮግራም ስልጠና ከሰጡት የታዋቂው ኤምአይቲ ተማሪዎች አንዷ ከሆነችው ከኔበስ አዳነ ጋር የተደረገው ሰፋ ያለ ውይይት በፊታችን እሁድ በሚቀርበው መስታወት ፕሮግራም ላይ ይቀርባል። እንድትከታተሉም እንጋብዛለን። ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬውን የማርች ኤት የሴቶች የዓለም አቀፍ የሴቶች ቀን ምክንያት በማድረግ ከተሰናዱ ቅንብሮች የበለጡትን ነበር በተከታታይ ያሰማ ናችሁ። ሌሎች ዝግጅቶችም አሉን። ሰሞኑን እንደ ሰዓታችን አመችነት ይቀርባሉ። የዛሬውን ግን በዚሁ ልናጠናቀቅ ነው። ያስተናገድኳቸው አሉ አከበደ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ ቢል አንድራዴ ደግሞ ለስርጭት ምህንድስናው አብረውን ነበሩ። ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ ሐሙስ ከሚሽቱ ሶስት ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና ደሩ።